በቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያቸውን ካደረጉ በኋላ በሀገሯ ከለላ ለጠየቁት አስር የኤርትራ ተጫዋቾች የጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታውቀዋል። ስፖርተኞቹ ጥቅምት ሁለት ቀን 2008 ዓ ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አውሮፕላን ላይ አንሳፍርም ብለው ከለላ የጠየቁት። የቦትስዋና መንግስትን እናመሰግናለን። የተደረሰ ውሳኔ የሚያሳየውም በቦትስዋና ሕግና ስርዓት እንደሚከበርና የፍትህ ሂደቱም እንደሚሰራ ነው ሲሉ በፕሪቶሪያ የኤርትራ የዲሞክራሲና ሰብአዊ መብቶች እንቅስቃሴ አባል የሆኑት የስፖርተኞቹ ጠበቃ አቶ ኢያሱ ሀተማርያም ተናግረዋል። እንቅስቃሴው ለሕጋዊ አገልግሎት ክፍያ የሚውል ገንዘብም ያሰባስባል። የኤርትራ እግር ኳስ ተጫዋቾች ከዚህ ቀደምም እንደ አውሮፓውያን ዘመን አቆጣጠር በ2009 በኬንያ፣ በ2011 በታንዛኒያ እና በ2012 በዩጋንዳ መቅረታቸው ተነግሯል። የተባበሩት መንግስታት ድርጅት ለአንድ ዓመት ምርመራ ካካሄደ በኋላ በኤርትራ እንደ ባርነት የሚቆጠር አያያዝና ሰቆቃ በስፋት ይዘወትራል ብሏል። የዓለሙ ድርጅት ምርመራ በተጨማሪም ኤርትራ ዜጎቿ ላልተወሰነ ጊዜ በሚቆይ የብሔራዊ ውትድርና አገልግሎት ታሰማራለች፣ ለማምለጥ የሚሞክሩትንም ገድላለች ይላል። የኤርትራ ውጭ ጉዳይ ሚኒስቴር ለቀረቡበት ክሶች በትክክል ለየትኛው መሆኑን ሳያመለክት የዓለሙን ድርጅት ሪፖርት በአጠቃላይ ውድቅ አድርጓል።